The voice of a ሰማያዊ ፓርቲ የዜጎችን መሰረታዊ የመብት ጥያቄ በማፈን የአገዛዙን ስርዓት በኃይል ማስቀጠል አይቻልም ሲል ጋዜጣዊ መግለጫ አውጥተዋል። ገዢ ፓርቲ በበኩሉ የዜጎችን ህይወትና ንብረት ደህንነት ለመጠበቅ የአስቸኳይ ጊዜ አዋጁን ያወሽኩት ይላል። በክልሎችና በአዲስ አበባ ተፈጽሟል ያለውን የተቃወመውን የሰማያዊ ፓርቲ ጋዜጣዊ መግለጫ የተከታተለው የአዲስ አበባው ዘጋቢያችን መለስካቸው አማሃ ዝርዝሩን ይዟል። የፓርቲው ብሔራዊ ምክር ቤት ዛሬ ይፋ እንዳደረገው የተመለከተው የሰማያዊ መግለጫ እንደሚለው በአሁኑ ወቅት የሀገሪቱ ህዝቦች አንስተውታል ያለው መሠረታዊ ጥያቄ የሥርዓት ለውጥ ሲሆን፣ በእውነተኛ ዴሞክራሲ ከሕዝብ የተመረጠ ሕዝባዊ መንግሥት እውን እንዲሆን ማድረግ፣ የዜጎች እኩልነትና ፍትሐዊ የሀብት ክፍፍልና የመሳሰሉት ዋነኛ ጥያቄዎች መሆናቸውን ፓርቲው ያምናል ይላል። አሁን በሥራ ላይ ስላለው የአስቸኳይ ጊዜ አዋጅም የፓርቲው የጽሑፍ መግለጫ የሚከተለውን ብለዋል። የፓርቲው የህዝብ ግንኙነት ኃላፊ አቶ አበባ ካሉ በንባብ አሰምተውት ነበረ። ይህም መሠረታዊ ጥያቄ ለማዳፈን አገዛዙ አነጋጋሪ በሆነ ሁኔታ ያጸደቀው አፋኝ የሆነው የአስቸኳይ ጊዜ አዋጅ የሀገራችን ችግር እንደማይፈታ ይባስኑ የሰብአዊና ዲሞክራሲያዊ መብቶችን የሚያፍን መሆኑን ሰማያዊ ፓርቲ በተደጋጋሚ ገልጿል። እንዲህ አይነቱ አፋኝ የሆኑ የዜጎች መብት የሚገድቡ ህጎች እንዲሻሩ ሰማያዊ ፓርቲ አጥብቆ ጠይቃል። ለዚህም ይታገላል። አቶ አበባ አካሉ አክለውም በአሁኑ ጊዜ በሰማያዊ ፓርቲ አባላትና በሌሎችም ዜጎች ላይ ከአዋጁ ጋር በተያያዘ እየተፈጸመ ነው ያሉትን ድርጊት ዘርዝረዋል። በቅርብ ጊዜ ለረጅም ዓመታት ዕድሜ ልክና ረጅም ዓመታት የተፈረደባቸው ፖለቲከኞችና አክቲቪስቶች ከእስር ቤት ተፈተው ነበረ እንደገና ተመልሶ ታስረዋል። እስክንድር ነጋ ታስሯል። አንዱ ዓለም አራጌ፣ ተመስገን ደሳለኝ፣ በፍቃዱ ኃይሉ፣ ማሌ ፋንታሁን፣ ዘላለም ወርቅ አገኘው በቅርቡ ነው የተፈቱት እና ሌሎችም ሰዎች እንደገና ተመልሰው ገብተው ሌላ የፖለቲካ መነጋገሪያ ይሆናለች። ሀገሪቱና ዓለም አቀፉን ማህበረሰብ በዚህ በጣም እያዘነ ነው ያለው። ይህም የእኛም ፓርቲ በጣም ያሳዝነዋልና፣ እና ትናንትና ተለቀው ከቤተሰቦቻቸው ጋር ያለውን እንኳን አዲስ ህይወት ሳያጣጥሙ እንደገና መታሰራቸው በእውነት በጣም ነው የሚያሳዝነን። ከዚህ ባሻገር የፓርቲያችን አመራሮች በየቦታ እየታሰሩ ነው። ለምሳሌ አማራ ክልል ላይ ሰሜን ሸዋ ዞን መምህር ደርቤ አሻግረ የሚባል ዘመሮ ወረዳ ላይ ሳምንት ሆኖታል ከታሰረ እና አካባቢው ላይ በተፈጠረ ሁከት ሰማያዊ ፓርቲ ነው እጁ ያለበት ተብሎ እሱ ነው ተወካይ እሱን አሳውታል። እንደገና ኦሮሚያ ላይ ጉጂ ዞን ግርጃ ወረዳ ላይ አቶ ከማል ሀለከ የተባለ የሰማያዊ ፓርቲ አስተባባሪ ታስሯል። እንደዚሁም ሻኪሶና ሰባቦር ወረዳ አስተባባሪ ሆነው አቶ ኤልያስ ጠይብ በከፍተኛ ድብደባ ተጎድቶ ሆስፒታል እንደገባ ነው ክልል ላይ ያሉት አመራሮቻችን እየነገሩ ነው ያለውና ይሄ ነገር አሁንም ይቀጥላል። ይሁንና መንግስት በተደጋጋሚ እንዳስታወቀው በየካቲት ወር የታወጀው ይህ የአስቸኳይ ጊዜ አዋጅ የዜጎችን ሕይወትና ንብረታቸውን ደህንነት ለማረጋገጥ የታወጀ መሆኑን ነው። በአዋጁ ኮማንድ ፖስት ወይንም ማዘዣ ማዕከል ጽህፈት ቤት አማካይነት የሚወጡት መግለጫዎች በተደጋጋሚ እንደሚያስረዱት ባለፉት ወራት በሀገሪቱ የተለያዩ ክፍሎች ተቀስቅሰው የነበሩት ሁከቶች አዋጁ በሥራ ላይ ከዋለ በኋላ ጋብ ማለታቸውንና መረጋጋት የተመለሰ መሆኑንም ያመለክታሉ። ፓርቲው በመግለጫው በቀጣይ ወር በአሜሪካ ኮንግረስ እንደሚቀርብ ይጠበቃል ያለውን የኢትዮጵያን ሰብዓዊ መብቶች አያያዝ የሚመለከት ሰነድም የሰማያዊ ፓርቲን አቋም ገልጿል። አቶ አበበ አካሉ በቀጣይ ወር ለአሜሪካ ኮንግረስ የሚቀርበው የኢትዮጵያን ሰብዓዊ መብት አያያዝ የተመለከተው ኤችአር 128 መጽደቅ ኢትዮጵያውያን የሰብዓዊና ዲሞክራሲያዊ መብቶቻችንን ለማስከበር ወሳኞች እራስ ውዝቡ ቢሆንም የዚህ ሰነድ በአሜሪካ ኮንግረስ በኩል መጽደቅ ግን አሜሪካ ከኢትዮጵያ ሕዝብ ጎን እንደሆነች የምታሳይበት ጥሩ አጋጣሚ እንደሚሆን ፓርቲያችን ይገነዘባል። በመጨረሻም ፓርቲው ኢህአዴግ አዲስ የግንባሩን ሊቀመንበርና የሀገሪቱን ጠቅላይ ሚኒስትር ለመመደብ ጉባኤ መቀመጡን አስታውሶ አገራችን ከገባችበት ካል በህግ ፊት ሰዎች ተከሱ ሰዎች እኩል መሆናቸው መብት ለማረጋገጥ ትልቅ ዋጋ በመስጠት ከዛ በፊት የሚወስነው ውሳኔ ካለ እንጠብቃለን። አቃቢ ህግ ሰኔ አስራ ሶስት ቀን ሁለት ሺ ዘጠኝ አመተ ምህረት እነተሻገር ወልደ ሚካኤል በሚል መዝገብ አባ ገብረስላሴ ኪዳነ ማርያምን አባ ወልደ ስላሴ ወለ ሃይማኖትንና አቶ ነጋ ዘላለምን ጨምሮ በሰላሳ አምስት ሰዎች ላይ በሽብር ወንጀል ክስ እንደመሠረተባቸው አይዘነጋም። በአሁኑ ወቅት ከሦስቱ ተከሳሾች በስተቀር የሰላሳ ሁለቱ ተከሳሾች ክስ ተቋርጦ መፈታታቸውም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ